ከአልአዳቢያ ወደብ የተንቀሳቀሰው ሮሮ የጭነት አጓጓዥ የተባለው መርከብ ትናንት እሁድ እንደ አውሮፓውያን የዘመን አቆጣጠር መስከረም 22 ቀን ሞቃዲሾ ገብቷል። የአይን እማኞች ባነሷቸው የቪዲዮ ምስሎች መሰረት ሃውትዘሮችና ሌሎችም የጦር መሳሪያዎች እንዲሁም ወታደራዊ ተሽከርካሪዎች ከመርከቡ ሲወርዱ ታይተዋል። የሶማሊያ መንግስት ስለ ጦር መሳሪያዎቹ መግባት በይፋ ያወጣው መግለጫ የለም። የመከላከያ ሚኒስትሩ አብድልቃድር መሐመድ ኑር ግን በፌስቡክ ገጻቸው ከሶማሊያ የጦር ኃይል አዛዥ ከጀነራል ኢብራሂም ሼክ ሞሄዲን ጋር ሆነው የጦር መሳሪያዎቹ ሞቃዲሾ ወደብ ላይ የግብጽ ባንዲራ ከምታውለበልበው መርከብ ላይ ሲራገፉ ሲመለከቱ የሚያሳይ ፎቶ አጋርተዋል። የመከላከያ ሚኒስትሩ አያይዘው ጥቅማችንን የምናውቀው እኛ ነን፣ አጋሮቻችንን የምንመርጠውም ራሳችን ነን። ያንን የምንወስነው እኛ እንጂ ሌሎች አይጭኑብንም ብለዋል። የሶማሊያ እና የግብጽ ግንኙነት ማንንም ሊያስገርም አይገባም ያሉት የሶማሊያ ምክር ቤት አባሉ ሙርሳል ካሊፋ ግብጾች እኮ በታሪክም ለሶማሊያ ትልቅ ወታደራዊ ድጋፍ በመስጠት የሚታወቁ ናቸው ብለዋል። ኢጅፕት አንድ ሶማሊያ ግብጽና ሶማሊያ ምዕት ዓመታት ያስቆጠረ የትብብር የባህላዊ አጋርነትና የወንድማማችነት ታሪክ ያላቸው ሀገሮች ናቸው። ግብጽና ሶማሊያ የመከላከያ ትብብር ስምምነት የተፈራረሙት ባለፈው ነሐሴ ወር ሲሆን ስምምነቱን የሶማሊያ ባለስልጣናት የሶማሊያ ኃይሎች ከአልሸባብ ጋር በሚያደርጉት ውጊያ የፀጥታ ዝግጁነታቸውን የሚያጠናክር ነው በማለት አድናቆት ሰጥተዋል። የሶማሊያ ምክር ቤት አባሉ ሙርሳል ካሊፋ የሶማሊያ መንግስት ጉዳዩን የያዘበትን መንገድ እንደሚደግፉ ተናግረዋል። ሶማሊያ ፕሬዚደንት ሀሰን ሼክ ማሐሙድን ሂዝ አድሚኒስትሬሽን ሶማሊያ የአጋሮቿን እገዛ እየጠየቀች ያለችው የግዛት አንድነቷን ለማስከበር ነው ለሉዓላዊነታችን ስንል ስለሆነ ትክክል ነው። ፕሬዚደንት ሐሰን ሼክ ሙሐምድና አስተዳደራቸው እያደረገ ያለውን ጥረት ሙሉ በሙሉ ደግፈዋለሁ። ግብፅ የሶማሊያን ወይም የኢትዮጵያን መሬት ወይም የባህር ክልል ልውሰድ አላለችም። በተለይም ደግሞ ግብጽ በቀጠናው የየትኛውም የአፍሪካ አገር የግዛት ወሰን እንደገና እንዲካለል ሀሳብ አላቀረበችም። ግብጽ እስካሁን ወደ ሶማሊያ ወታደሮች አላከችም። የሶማሊያ መንግስት የግብጽ ወታደሮች እንደ አውሮፓውያን አቆጣጠር በመጪው 2025 መጀመሪያ ጥር ወር ላይ ተልእኮውን በሚጀምረው የአፍሪካ ህብረት የሶማሊያ ድጋፍ ሰጪና አረጋጊ ተልእኮ በእንግሊዝኛ የመጻር ስሙ አውሶም ውስጥ እንዲሳተፉ ይፈልጋል። ኢትዮጵያ ባለፈው ወር የየትኛውንም ሀገር በስም ሳታነሳ የሶማሊያ ተልዕኮ ሽግግር ለቀጣናው ብዙ አደጋ ደቅኗል ብላለች። ኢትዮጵያ ባወጣችው መግለጫ የምንጠበቀው የሚወጡትን